ጋዜጠኛና የአምደምረብ ጸሐፊቷ ብሎገር ሊንዲሴይ ኩኩንዳ የኢንተርኔት መስመሯ መቋረጡን መስመሩን ላኮናተራት ኩባንያ ታሳውቃለች። የቴሌኮሙኒኬሽን ባለሥልጣናት የሰጧትን መልስ ግን የማይታመን አለችው። መጀመሪያ ላይ ዩጋንዳ ይህን ያክል ማበዷን ማመን አልቻልኩም ነበር። ዓይን ያወጣ ህገወጥ ምግባር ይፈጽማሉ ብዬ አላመንኩም። ብቻ ሆነ። ጋዜጠኛዋ እብደት ያለችውን እርምጃ ዩጋንዳ የ30 ዘመን ገዢ ከእንግዲህም ገዢ ናቸው ዩዌሪ ሙሰቬኒ የዚያን ሁለት ማምሻ አረጋገጡ። የማኅበራዊ መገናኛ ዘዴዎቹ የተዘጉት ግጭትን ለመከላከልና አጠቃላይ የምርጫ ውጤት ሳይገለጽ የሚለቀቁ ህገወጥ ውጤቶችን ለመከላከል ነው ብለው የኮንራድ አደናወር መታሰቢያ ከያዝ በጀርመንኛ ምህፃሩ የተሰኘው የጀርመን ጥናት ተቋም አጥኚ ማቲያስ ካምፕ እንደሚሉት ደግሞ የዩጋንዳ መንግሥት የአምደመረብ አገልግሎቱን የዘጋው በሁለት ምክንያት ነው። የመረጃ ፍሰትና ነፃነትን ለመገደብ፣ አንድ ሙሳቬኔ እንዳሉትም ሁለት በአንድ ወገን በመንግስት በኩል ደህንነትና ፀጥታን ለማስከበር ያለመ ሊሆን ይችላል። በሌላ በኩል እኩል መታየት ያለበት በማህበራዊ መገናኛ ዘዴዎች አማካኝነት መንግስትን የሚተቹ የሲቪል ማህበረሰብ እና የተቃዋሚ ፖለቲከኞች በነጻነት የሚያደርጉትን ግንኙነት ማፈን ነው። ሙሴቪኒ ዘመነ ስልጣናቸውን ለማራዘም የቀየሱት አጠቃላይ ስልት በእርግጥ ይዞላቸዋል የማኅበራዊ መገናኛ ዘዴዎችን ማፈኑ ግን ብዙም አልተሳካላቸውም። የዩጋንዳ ቴሌኮሚኒኬሽን የኢንተርኔት መስመሩን መዝጋቱ እንደታወቀም የዚያን ዕለት ሐሙስ አንድ ነጥብ አምስት ሚሊዮን ዩጋንዳውያን ቪፒኤን የተባለውን መስመር በመጠቀም መረጃዎችን በማህበራዊ መገናኛ ዘዴዎች ያንዠቀዥቁት ገቡ። ቪፒኤን የውጭ ሀገርን የኢንተርኔት መስመር መጠቀምን የሚያስችል በመሆኑ የዩጋንዳ ቴሌኮሙኒኬሽን ቴክኒሽያኖች እጃቸውን አጣጥፈው ከመመልከት ባለፍ የሚያደርጉት አልነበረም። እገዳው ሌላም ውጤት አለው። ከገዳው በፊት ለማኅበራዊ መገናኛ ዘዴዎች ብዙም ደንታ የሌላቸው ዩጋንዳውያን ኩኩንዳ እንደምትለው የገዳውን ዜና ከሰሙ በኋላ ከነ ፌስቡክ ጋር እንደ አዲስ ፍቅረኛ ተጣብቀዋል። የፖለቲካ ተንታኝ ማቲያስ ካምፕ እንደሚሉት ደግሞ ዩጋንዳ ውስጥ የዲሞክራሲያዊና የዜጎች መብቶች በተለያዩ መስኮች ሲደፈለቁ መደበኛ መገናኛ ዘዴዎች ሲታፈኑ ማየት አዲስ ነገር አይደለም። ማህበራዊ መገናኛ ዘዴዎችን ማፈን ግን በርግጥ አዲስ ነው። ከመደበኛ መገናኛ ዘዴዎች ይልቅ በማህበራዊ መገናኛ ዘዴዎች ላይ የማተኮር አዲስ ነገር ይታየኛል። ዩጋንዳ ውስጥ ከብዙ የአፍሪቃ ሀገራት በተሻለ መልኩ በርካታ መደበኛ መገናኛ ዘዴዎች አሉ። ይሁንና ብዙዎቹ ብዙ እንዳይተቹ ስለተደረጉ የሀገሪቱ መንግስት ብዙም አይፈራቸውም። ማንም ሰው ማንም ሳያየው በፈለገበት ጊዜ የፈለገውን መረጃ የሚለቅበት ማህበራዊ መገናኛ ዘዴ ግን መንግስትን ብዙ የሚያሳስብ ነው። እንዲህ አይነቱ እርምጃ መጠናከሩ አይቀርም። ዘንድሮ ምርጫ የሚያደርጉ እንደ ቻድ፣ ዛምቢያ፣ ጋናና ኮንጎ ዲሞክራቲክ ሪፑብሊክ የመሳሰሉ ሀገራት ተመሳሳይ እርምጃና ውዝግብ መሰማቱ እንደማይቀርም ይገመታል። ከፕሬዚደንት ሆስኒ ሙባረክ እስከ ፕሬዚደንት ጆሴፍ ካቢላ ያሉ ገዢዎች የማኅበራዊ መገናኛ ዘዴዎችን በመዝጋት የሕዝብን አመፅ ለማፈን መሞከራቸው አልቀረም። የስካሁኑ ሙከራዎች ብዙ ስፍራዎች ከሽፈዋል። ከእንግዲሁስ